ሰው ሰው ሞቶል ሰው ያድን ሰው ሲያከብር የአድዋ ድል በዓል በሜልበርን ከበረ። ከዛሬ 128 ዓመታት በፊት ከመላው ኢትዮጵያ የንጉሥ ዳግማዊ አጼ ሚኒልክን ጥሪ ተቀብለው ጣሊያንን በጦር ሜዳ ለመግጠም አድዋ ላይ ኢትዮጵያውያን በጀግና የጦር አዛዦቻቸው እየተመሩ የጣሊያንን የቀኝ የመግዛት ቅጀት ለማክሰም ፊትለፊት ጦርነት ገጠሙ። የአድዋ ተራሮችን በባዶ እግር በመውጣትና በመውረድ አንድ ቀን ባላስቆጠረ ጦርነት የጣሊያንን ጦር ድባቅ መቱት። አድዋ የኢትዮጵያ ብሔራዊ ክብር ማተም፣ የጥቁር ሕዝቦች ተጋድሎ ቀንዲል፣ በባርነት ቀንበር ውስጥ የነበሩ ሕዝቦች የነጻነት አዋጅ ሆነላቸው። በየአመቱ በድምቀት በሀገር ውስጥና ኢትዮጵያውያን በሚኖሩባቸው ሀገሮች የሚከበረው የአድዋ ድል በዓል በሜልበርን በርካታ ትውልደ ኢትዮጵያውያን በተገኙበት አድዋን በሚዘክሩ የተለያዩ ዝግቶች የተከበረ ሲሆን በአቶ ጸጋይ ባህሩ የቀረበው ተይኝ ስሞትልሽ ስነግጥም ከበዓሉ ድምቀት መካከል አንደኛው ነበር ተይኝ ስሞትልሽ ስላዶ አልጽፍም ጽፍም ተይኝ ስሞትልሽ ጻፍጻፍ አትበይኝ ስላዶ አልጽፍም በደም የረቀቀን የአባቴን ውብ ገድል በፈዘዘ ቀለም ጽፌ አላሳድፍም አየሽ አንዳንድ እውነት አለ አንዳንድ እውነት አለ በትንፋሽ የሚገለጥ በዝምታ የሚነግስ ከቃላት ከፍ ያለ አሁን ለምሳሌ አባቴ ምኒልክ በአድዋ ተራሮች ለፈጸመው ጀብዱ ለሠራው ታሪኩ ቃላት ያጠቡታል ፊደላት ያንሱታል ዝምታ ነው ልኩ። አድዋ የኢትዮጵያውያን የአንድነት መግለጫ፣ የጥቁር ሕዝቦች የነፃነት ተጋድሎ። የድል ታሪካችንን ለመጪው ትውልድ ማስተማር አለብን የሚለው በዝግጅቱ ላይ ያገኘ ነው። አብይ አየለ በክብረ በዓሉ የተሰማውን ገልጾልናል። 128ኛ የአድዋ በዓል ነው እዚህ ሜልበርን ዛሬ ስናከብረው በጣም ደስ ይላል። በጣም ደስ የሚለው ብዙዎቹ ልጆቻቸውን ይዘው መጥተው፣ ተተኪውን ትውልድ ይዘው መጥተው መድረክ ላይ የሚያቀረቡትን ነገር አይቻለኝ። እጅግ ደስ የሚል ስሜት ነው። ግጥሞች ቀርበዋል። ዝግጅቱ ጥሩ ነው። አካባቢውም ልክ አድዋን በሚመስል መልኩ ያሸበረቀ ነገር ነው። ሰው እንደው በጣም ደስ የሚለው በአብዛኛው ሰው የአድዋን የሚዘክሩ ቲሸርቶችን ለብሶ ብዙዎችን አይቼ፣ በተለይ ሕጻናቶች እኛ ብዙውን ታሪክ በየጊዜው ደጋግመን እናውቀዋለን። በየጊዜው ግን ለልጆች በተላለፉ ልጆች ይህንን የጥቁር ሕዝብን ታሪክ ድል የአፍሪካን ታሪካዊ የሆነ ድል እንዲያውቁ መደረጉ በጣም ደስ የሚል ነው። እውነት አሁን ዛሬም እዚህ ቦታ ላይ ጀግኖቻችን እነ ሚኒሊክም ጣይቱም እነ ራስ መኮንንም የገነኑበት የተዘከሩበት በዓል ነው ብዬ ነማስብ በጣም ደስ ይላል። አድዋ ከኢትዮጵያ አልፎ የመላው ጥቁር ህዝቦች በዓል ነው። የኩራታችን ምንጭ ማንነቴ ነው የምትለው ቅድስት ሰለሞን በዝግጅቱ ላይ በመገኘቷ የፈጠረባትን ስሜት ነግራናለች። አድዋ ለእኔ ማንነቴ ነው። አድዋ ባይኖር ዛሬ እኔ እዚህ ጋር አልገኝም ነበረ። አባቶቻችን የከፈሉልን መስዋዕት እኛ በኩራት ኢትዮጵያዊነትን እንድንገልጽ በኩራት እኛም ብቻ ሳይሆን ሙሉ አፍሪካን እንድንኖር ወይም ደግሞ ለሁሉም ለጥቁር ህዝብ ነፃነትን እንድናሳይ የሆነበት ዋና ምክንያት አድዋ ነው። በአድዋ ድል ምክንያት ኢትዮጵያውያን ቀና ብለን እንድንሄድ ነው። እንደሌላው አፍሪካ ሀገርም አይደለንም። ሁላችንም ኢትዮጵያውያን በጣም በኩራት የምንገኘው የአድዋ ነፃነት ስሜት በመገኘቱ ነው። እና በዛ የተነሳ አድዋን ለእኔ ማንነቴ ነው ብዬ አስባለሁ። ዛሬ ደግሞ እዚህ ቦታ ላይ አድዋን የኢትዮጵያ ኮሚኒቲ ህብረተሰብ ጋር አብሬ ማክበሬ ለእኔ ትልቅ ነገር ነው። በጣም ደስ የሚል ቀን ነው። ብዙ ሰው ተገኝቷል። የህዝቡ አለባበስ አድዋን የገለጸበት ማንነቱን ያሳየበት ሁኔታ እጅግ ውብ ነው። በመቶ ሃያ ስምንተኛው የአድዋ ድል በዓል አከባበር ዝግጅት ላይ ከተለያዩ የአፍሪካ ኮሚኒቲዎች የመጡ እንግዶች የተገኙ ሲሆን ባስተላለፉትም መልእክት አድዋ አፍሪካውያን ከቀኝ ግዛት ለመላቀቅ ላደረጉት ትግል ምሳሌ የሆነ ቀደምት ፓን አፍሪካውያን መሪዎች አፍሪካን ከቀኝ ገዢዎች መንጋጋ ነጻ ለማውጣት የአድዋ ድል መሰረት እንደሆናቸው ገልጸዋል። በቪክቶሪያ የኢትዮጵያን ማህበረሰብ ማህበር ምክትል ፕሬዚዳንት ዶክተር ተስፋዬ ይግዛው ዝግጅቱ ከጠበቅነው በላይ ነው በሚቀጥለው ዓመት በዓሉን የአደባባይ በዓል ማድረግ እንዳሰቡ ነግረውናል። በዓሉ በጣም ብዙ ሰው ነው የመጣው። ኖርማሊ እኛ ሰው ስንጠራ ትንሽ ሰው ነው የሚመጣው የነበረ። ዛሬ ግን አዳራሹ ሞልቶ መቀመጫ ቦታ እስከሚጠብቅ ድረስ ብዙ ሰው መጥቷል። ልጆች አሉ። የልጆች ፕሮግራም ተደርጓል። አሁን እንደምታየው የአፍሪካውያን እህት ወንድሞቻችን ንግግር እያደረጉ ነው። ከሶስት የአፍሪካ ኮሚኒቲ መጥተው ንግግር እያደረጉ ነው። በአጠቃላይ በዓሉ ከጠበቅነው በላይ። አየሩ በጣም ይሞቃል ዛሬ ውጭ ከቤት የሚያስወጣ አይደለም፣ ግን ያንን ሁሉ ሰው ተቋቁሞ ስለመጣ የሜልበርን ነዋሪዎችን እንዲያው ኢትዮጵያውያንን በዚህ አጋጣሚ ማመስገን እፈልጋለሁ። የአደባባይ በዓል ማድረግ ነው ይህን እቅዳችን። አሁን ባለው ሁኔታ ላይ ልጆቹ ያው እንደምትሰሙት ብዙ ልጆች አሉ ከጎናችን። የአደባባይ በዓል የማድረግ ነው እቅዳችን ኔክስት የር በእርግጠኛነት አደባባይ ላይ ነው የምናደርገው፣ ቤት ውስጥ ሳይሆን አየሩ ማይቢ ጥሩ ሊሆን ይችላል። እቅዳችን እሱ ነው፣ የአደባባይ በዓል ማድረግ ነው። ብዙ ወት ወንድሞቻችንም እንጋብዛለን። ኢትዮጵያውያንም ኑ፣ ልጆቻችሁን ስፔሻል ልጆቻችሁን ይዛችሁሉ ኑ፣ የምንለው ልጆቻችሁን ይዛችሁሉ ኑ። ኔክስት የር አርቲስት ሰብለ ግርማ የአባቶቻችንን የድል ቀን ለከፈሉልን ውድ ዋጋ ያለንን ክብር ለመግለጽ በዓሉን ማክበር ማስፈለጉን ትገልጻለች። በዓሉ እኛ ብቻ ሳይሆን ለመላው አፍሪካ ሕዝብ ትልቅ በዓል ነው። ይሄ የሚያነሳሳም ሕዝብ የሚያስፈልገው አይመስለኝም። ይሄ የሁላችንም ግዴታችን ነው፣ ማክበሩ ግዴታችን ነው። ምክንያቱም ተከፍሎልናል ዋጋ። ዛሬ እኮ ለእኛ እኛ የምናከብረው ደስታችን ነው። እነሱ ግን ብዙ ዋጋ ከፍለው ለዚህ መስዋዕትነት፣ በዚህ ውስጥ ያለፉ የሞቱልን፣ የደሙልን አባትና እናት ቤተሰቦች ሊዘከሩ ሊወደሱ ይገባቸዋል ብለን ስለምናምን የነፃነት ቀናችንን እናከብራለን። በየዓመቱ ሁሉ ጊዜ በየዓመቱ የተሻለ እየተሻለ እየተሻለ ሰው እየበዛ ይሏል አይ ቲንክ ሰው ስሜቱ እየገባው አድዋ ምን ማለት እንደሆነ እየገባው እየሄደ ይመስለኛል። በተለይ ወጣቱ እና ከዚህ በፊት ሶስትም አራትም እስከ አስር ሆነን አክብረናል። ይሄንን ታውቃለህ እና ስሜቱ በጣም ደስ የሚለው እውነት ያስቀናል። የአድዋ ድል በዓል አንድነታችንን ያጸና በነጻነት የመኖር ልዕልናን ያጎናጽፈን ለነጻነት መስዋዕት የተከፈለበት የጀግኖች አባቶቻችንን ገድል የምንዘክርበት ቀን ነው የሚለው ያሬድ ዘለቀ፣ ያልሸነፍ ባይነታችንን ለልጆቻችን የምናስተላልፍበት ዝግጅት እንደሆነ ይገልጻል። መቼ መቼ ማቶ 28ኛው የአድዋ ድል በዓል በጣም ከባድ በዓል ነው። እንደውም ከሚገባው በታች ነው የተከበረው ብዬ ነው ማምነው። ብዙ ማድረግ ነበረብን። ግን ይሄም ትልቅ ነገር ነው። ይሄን ላዘጋጁ ሰዎች ትልቅ ምስጋናና አክብሮት አለኝ። በተረፈ አድዋ ከጦርነቱ አላማ ውጪ መልእክቱ ዓለም አቀፋዊ ነው። የሰው ልጅን እኩልነት ነው የሚያሳየው። የዘር ልዩነት የለም። የሰው ልጅ ራሱን ነፃ አድርጎ ጭንቅላቱን የነፃ ሰው ካደረገ በማንም በምንም እንደማይሸነፍ ማሳያ የእምነት ጽናት ከማንኛውም አይነት የመሳሪያ ጉልበት እንደሚበልጥ ያየንበት ታሪክ ነው። በጣም ልብ የሚያሞቅ ታሪክ ነው። በሰማሁት ቁጥር ሁሉ ስለ እያንዳንዶቹ በአድዋ ጊዜ የነበሩት ዋና ዋና ሰዎች ታሪካቸውን ስንሰማ ከሚኒሊክ ጀምሮ አባ መላ፣ ባልቻ፣ አባ ነብሶ ሁሉም በጣም የሚገርሙ ስብዕና የነበራቸው ሰዎች ናቸው። በጣም የሚያስደስት ነው እና ይሄ ለሚቀጥለው ትውልድ የአሸናፊነት ስሜት ለማጋባት ይሄንን አይነት ዝግጅት መዘጋጀቱ በጣም የሚገርም ነው፣ ትልቅ ነገር ነው። እንዳየሁትም ሕጻናቶች ተሳትፈዋል በሚገርም ሁኔታ እና በጣም በጣም ምስጋና የሚገባቸው ልጆች ናቸው ያዘጋጁት የአድዋ ድል በዓልን በሚዘክሩ ምስሎች በኢትዮጵያ ሰንደቅ ዓላማ በተንቆጠቆጠው የዝግጅቱ አዳራሽ የማሲንቆ ሊቅ እንዳልካቸው የኔሁን ቱፓክ ተገኝቶ አድዋን የሚያወድሱ ሙዚቃዎቹን አቅርቦ ነበር። እንዲያው ዘራፍ የዋ ዳመናው በሰማይ ሲገዳ ይታየ ጃምናው በሰማይ ሲሄድ አይታይም። ያድዋዘማች ጀግና ሳብሳቢያለው ጠይም ትፍሬ አደገኛ ነው ባገሩ ሲመጡ እንደ ስናፍጭ ነው። ለኤስቤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።